ጎንደር ውስጥ የእሴቴ መካነ ኢየሱስ ነዋሪዎች ሰላማዊ ሰልፍና የስራ ማቆም አድማ ማካሄዳቸው ተሰማ። ነዋሪው ሕዝብ ይህን እርምጃ የወሰደው መንግስት ወደ ከተማዋ የሚያስገባ የመኪና መንገድ እንዲሰራ የሰጠውን ውሳኔ የቀለበሰ እርምጃ በመውሰድ ነው ተብለዋል። አዲሱ አበበ ሁኔታውን ተከታትሎ ተከታዩን አዘጋጅቷል። ሰሞኑን ለቪኦኤ ከደረሱ ኢሜሎች አንድ ሶስቱ ይህን ይጠቁማሉ። ከጋሳኝ እስቴ፣ ከዚያም ሞጣ ድረስ ሊሰራ የታቀደውን መንገድ ሌላ አቅጣጫ በመቀየር እስቴን አልፎ እንዲሄድ በመደረጉ እኛ የእስቴ መካነ ኢየሱስ ነዋሪዎች ሰላማዊ ሰልፍና የሥራ ማቆም አድማ እያደረግን እስከ ዛሬ የሚዲያ ሽፋን አላገኘንም፣ ብለው በተለይ አንደኛው ጠቋሚ ስልክ ጭምር አስቀምጠው ነበርና ደው እያገኘኋቸው ስማችን አይገለጽ ብዙ እንዳለ ሴት ብቻ እንጂ ከተማ ያለ ከተማው እንዳለ ምድረ በዳ ነው፣ ያለ ምድረ በዳ ምንም ነው የለም። ሰላማዊ ሰልፍ ስናደርግ ነበረ። ለምን ይሄ የመንገዱ ጉዳይ ማለት ነው፣ መጀመሪያ ነፍሳቸውን ይማርና አቶ መለስ እያሉ ማለት ነው፣ ከሞጣ እስቴ ጋራ ገዶ ጋሳ የሚል መንገድ ተፈቅዶልን ነበር። እሺ ይሄ በአምስቱ አመት መርሃ ግብር የሚሰራ ተብሎ፣ አሁን ህዳር አንድ ነው ስራ የሚጀምር መንገዱ። እሺ በሁሉም ነገር መንገድ ከተማው ለልማት ተነስተ እያለ አሁን በእቹ ሳምንት ውስጥ መንገዱ ተቀይሷል ተባለ። ከእስቴ የነበረው ማደረ ማርያም ደብረ ታቦር ሆኗል እንጂ በስቲ አይገባም ተባለ ከዚያ ዞንም ክልልም ሄርነ ምንም መፍትሄ የለውም በቃ ይ ሰላማዊ ሰልፍ ውጣና ህዝቡ ድምፁን ያሰማና የሚደረገ የሚደረግልናልና የፌዴራሎቹ ጋዜጠኛ ምናምን ይመጣሉ እየተባለ ስንታለል ቆየን አሁን ጋዜጠኛ እናመጣለን ብሎ ምን አመጣብን ልዩ ሀይልና ፌዴራል አምጥቶ ደፋብን ማን ነው ጋዜጠኛ ያመጣለሁ ያላችሁ የዞኑም የክልሉም እንትኑ ነው በተለይ የዞኑ ኃላፊ ማን ናቸው? ይገባላቸኋል ብሎ አቶ ዘዝ ዋሴ አቶ ዘዝ ዋሴ። አዎ፣ የሀገር ፌዴራል ፖሊስና ልዩ ሀይል አምጥቶ በቃ ከተማው ወጣት ወንድ ልጅ በስመ ወንድ ልጅ በቃ የለም፣ በዱላና በመኪና ተጭመው ነው የሚሄድ። ጋዜጠኛ ለምንድ ነው የሚያመጡላችሁ? ጋዜጠኛ ማ የከተማውን ብሶት፣ የከተማውን ችግር፣ የወረዶውን ችግር አሰምተን እንለቃለን ና የዚህ ችግር ተቃይቶ ከዚያ እንዲፈጸምላችሁ ብለው ነበር ያታለሉ። አሁን ግን ያታለሉና ለዱላ ነው ወጣቱ እንዲሞት ነው። ሰልፍ ስታደረጉ ሰልፉን ጋዜጠኛ እንዲዘግብ አመጣለሁ ነው ያሉት። አዎ እና እኔ ታቅቶኛል። የመንገድ ሲቀየር እኛ ሳር ምናውቀው በስቴን እንጂ በማደረ ማርያም የሚል መንገድ አናውቅም አሉ። የዞኑም አሁን በቃ ለዚህ ጋዜጠኛ ምናምን እናመጣለን አሉ። አሁን ምን ዞን ይመጣሉ፣ ፌዴራልና ልዩ ኃይል ዞኑ ግን መንገዱ በስቴ እንዲያልፍ ፈቅደዋል። በፊት ያውቃል፣ አሁ አብሮ ተፈራርመውበታል እኮ። ታዲያ ለምንድን ነው ሀሳባቸውን ቀይረው? ጋኔ የንማ ምን ማላቁ ህዝቡ አምጿል። እነሱ ምን አደረጉት? አሁን ህዝቡን ለመጉዳት ማን ነው እንግዲህ፣ ተቋም ድርጅት፣ ምን ምን ተመርቷል ተባለ አንድ ነገር ሲመጣ ያ ልዩ ኃይሉ ምንም ነገር ያገኘ የለም። እናንተ የምጠይቁ ልዩ ኃይሎ እሱ ማለት ነው። እናንተ የምጠይቁ የልማት ጥያቄ ነው፣ ትክክል ናችሁ። ምንም እኛ የመጣነ ባንክ ተዘርፎ እንደ ሁሉም ነገር ተቋማት ተደብድበዋል ተብሎ ነበር፣ ግን አሁን ስትመጣ የለም ብሎ አንድ ቀን በሰላም ውሎ አደሩ። እንዲያውም ውሎ ሰላማዊ ሰልፋችን አልቆመም ነበር። አሁን ዛሬ ገና ጠዋት እንደተነሳ ለቀማ፣ ዛሬ ሰልፍ አለ። አሁን እኔና እርሶ እያወራን እያለን አሁን ሰልፍ የለም። ሁሉም ጫካ ነው የሚኖር። አሁን እኛም ጫካ ውስጥ ማለት ነው ያለን፣ ተሻግረን ከተማ ለቀና ያለን። ለምንድን ነው ጫካ የገባችሁት? እየተለቀመ እየሄደ ነው፣ ወደ እስር ቤት ነው ሁሉም የሚሄድ። ሰልፉን ጠዋት ከለከሉና የተመቱም ሰዎች አሉ፣ ተደበደቡ። ሰልፍ አቆመን። ገቢያ አለ። ዛሬ ሀይለኛ ገቢያ ነበር፣ ከዚህ ገቢያ ነበረ። ገቢያውን በእነሱ ምክንያት እንደም ዝም ብሎ የተቋረጠ ፖሊሶቹ እንትን ሲያዩ ይሄ ሀገር መ ጦርነት ተነስቷል። ገበሬው ህብረተሰብ ጦርነት የሆነ አለባበሳቸውን ሲ ከተማማ ጦርነት ተነስቷል ብሎ ሊገበ እየመጡ ሁሉ እነሱን ሲ ተመልሶ ይሄዳል እና ገባኛው ሁሉ ያለ ሀሳቡ ብዙ ንብረት አወድሟል። ዛሬ እነሱን በማየት በመደናገር የዞኑ ኃላፊ ምን አሏቸው? አቶ እዘዚ ያሉኝ የዞኑ ኃላፊ አረጋጋ ተብሎ መጣ። አረጋጋ እንኳን ሊያረጋጋ ፌዴራልና ዩኤል ዞ መቶ እያስቀጠቀጠን ነው ያለ። በአሁን ሰዓት እንግዲህ ከተማ ውስጥ ብዙ ሰው የለም። በየጫካው ነው ያለው ነው የሚሉኝ። በቃ ምንም ሰው የለም። ሴቶች ወላዶች ብቻ ናቸው ልጆቻቸው ልጆቻቸውን ስለሄዱ አካባቢው የትጣሉ የወዱት ልጆች አይታወቅም። እስካሁን አድሬሳቸው የለም። የተጎዳ የቆሰለ የሞተ ቀላል ጉዳተኛ ቢያንስ አንድ ሰላሳ ይሆናል። ቀላል ጉዳት የደረሰበት ከባድ ጉዳትስ ያው ሆዳቸውን የተመቷሉ በጥይት ይሄ ደግሞ ትክሻቸው ላይ የለም፣ በጡታቸው የተመቷሉ አንድ ሶስት ሰዎች። ይሄ ልዩ ኃይሉ በጦርሴና በቆመጥ የሚደበደብ ቁጥር የለውም። ሴቶች ህጻናት የተጎዱ አሉ። ሴቶች ታሰዋል። በከፊል ሆቴል ያላቸውን ሴቶች እያስወጡ እስር ቤት አሉ እንጂ ብላ ብዙም የለም ሴቶች። አመሰግናለሁ። ሌሎች ያነጋገርኳቸው የእስቴ ነዋሪዎች እንደገለጡልኝ ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ በፈቀዱት መሰረት የፌዴራሉ መንግስት ከሞጣ ወደ ደብረ ታቦር መንገድ እንዲሰራ ይወስናል። በዚሁ መሰረት ቅያሱ ከጋሳኝ እስቴ ከዚያም ሞጣ ድረስ ሆኖ ሳለ አሁን ግን አቅጣጫው ተቀይሮ ቅየሳው ቀጭን ሜዳ ላይ ሲደርስ ወደ ጅብ አስራ ያመራና በማኅደረ ማርያም ሄዶ ከተማዋን እስቴን ይዘልና ደብረ ታቦር እንደሚደርስ ይገልጣል። ለዚሁም ጨረታ ይወጣል። በዚህ ጊዜ ነው እንግዲህ የእስቴ መካና ኢየሱስ ነዋሪዎች የተቃውሞ ሰልፍና የሥራ ማቆም አድማ ያካሄዱትና እነርሱ እንዳሉትም እየተሳደዱ ጫካ የገቡት እንግዶቼ በጉዳዩ ያገባቸዋል ብለው በሰጡኝ ጥቆማ መሠረት የዞኑ ኃላፊ አቶ እዘዝ ዋሴ ዘንድ ስደውል በለሆሳስ ስብሰባ ላይ ነኝ አሉ። ከአንድ አርባ ደቂቃ በኋላ ስደውልም ስልኩን አንስተው ያንኑ መልስ በዚያው አይነት ድምፅ ሰጡኝ። ለነገሩ ከድምጻቸው በስተጀርባ የሚሰሙ ንግግሮች ስብሰባ ላይ እንዳሉ ይጠቁማሉ። ሌላው ሙከራዬ ወደ መንገድ ትራንስፖርት ዘርፉ ኃላፊ አቶ ዘይድ ዘንድ ነበር። ስልካቸው አይመልስም። ያንተውኩና ወደ ፖሊስ ኮሚሽነሩ ቢሮ ስደውል፣ ሙሉጌታ እባላለሁ ያሉኝ ሰው ኮሚሽነሩ መሆናቸውን ሲያረጋግጡልኝ ራሴን አስተዋውቄ ጉዳይን ልጀምር ስል፣ የኔ ወንድም ከአንድ ሰላሳ ደቂቃ በኋላ ትደውል፣ አሁን አንድ ሥራ ላይ ነኝ አሉ። በሰጡኝ የጊዜ ገደብ አንዴ አይደለም፣ ደጋግሜ ደወልኩ። ስልኩ ይጠራል፣ አይነሳም። የጀመሩትን ሥራ አልጨረሱ ይሆናል። እንደሚተባበሩ ተስፋ አድርጋለሁ። ነገም እደውላለሁ። በመጨረሻ የአማራ ክልል ዋና አስተዳዳሪ አቶ አያሌው ጎበዜንም ለማግኘት ተደጋጋሚ ጥረት አድርጌ ነበር፣ አልቀናኝም። እንዳልኩት ነገና ሰሞኑን ሞክራለሁ። ለአሁኑ ያለኝ ግን ይኸው ነው።